በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 10 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሶሎሞን አባተና ጤና ይስጥልን ቆንጆ ይታየነን። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በተለዋጭ አባልነት የቆየችበት ጊዜ ፍሬያማ ነበረ ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አስታውቀዋል። የአዲስ አበባውን ስምምነት የበለጠ በተሻለ ፍጥነት ለማስፈጸም የተደረሰው የሰላም ስምምነቱ ማሳለጫ ውሳኔ ተግባራዊ እንዲሆን ይህ በተባበሩ መንግስታት ድርጅት አባል ሀገሮች ተቀባይነት እንዲያገኝ ኢትዮጵያ ሰፊ የዲፕሎማሲያዊ የማግባባት ስራ አከናውናለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት በምሕጻር ኦህዴድ እየተባለ ሲጠራ የነበረው የኦሮሚያ ገዢ ፓርቲ ስያሜውን መቀየሩን አስታውቋል። የቀድሞ ኦህዴድ የአሁኑ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ አመራሩ አባላት የአመራሩ አባላት የነበሩ አስራ አራት ሰዎችንም አሰናብቷል። በመጽሄት ክፍለ ጊዜ ዘገባ ይኖረናል። በቡራዩ ከተማና በአካባቢዋ ባሳለፍነው ሳምንት ከተፈጸመው ግድያ፣ የአካል ጉዳትና ዘረፋ ጋር በተያያዘ የተጠረጠሩ ግለሰቦች ዛሬ ፍርድ ቤት መቅረባቸው ተገልጿል። ዝርዝሩን አዲሱ አበበ ይዟል። ተጠርጣሪዎቹ በዛሬው ዕለት በቡራዩ የወረዳ ፍርድ ቤት ተረኛ ችሎት ነው የቀረቡት። ፍርድ ቤቱ የተጠርጣሪዎችን ብዛት ተከትሎ ጉዳዩን በየተራ በመመልከት ላይ ሲሆን ተጠርጣሪዎችም የእምነት ክደት ቃላቸውን በመስጠት ላይ ናቸው። በአሁኑ ወቅትም ስልሳ ተጠርጣሪዎች በየተራ ፍርድ ቤት እየቀረቡ መሆኑንም መርማሪ ፖሊስ ተናግሯል። መርማሪ ፖሊስ እንዳስታወቀው ፍርድ ቤት የቀረቡት ተጠርጣሪዎች በ26 ሰዎች ሕይወት ማለፍ በ195 ሰዎች ላይ ከባድና ቀላል የአካል ጉዳት በማድረስ በንብረት ውድመትና በዘረፋ የተጠረጠሩ ናቸው። ከእነዚህ ውስጥ አርባ ተጠርጣሪዎች በግድያ ወንጀል ያላቸው ሲሆን አስሩ ማስረጃ ተገኝቶባቸዋል። አስራ ሁለት ሽጉጥ፣ አንድ ቦምብ፣ አራት ክላሽና የተለያዩ ሰነዶችም በቁጥጥር ስር መዋላቸውን ፖሊስ ተናግሯል። በተጨማሪም ሰባ አራት ገጀራና ቆንጨራ በተጠርጣሪዎች እጅ መገኘቱንም ነው መርማሪ ፖሊስ ያብራራው። እስካሁን ችሎት ፊት በቀረቡ ተጠርጣሪዎች ላይ መርማሪ ፖሊስ ተጨማሪ ምርመራዎችን ለማድረግ የ14 ቀን ተጨማሪ ጊዜ ጠይቋል። ፍርድ ቤትም ፈቅዶለታል። የድሬዳዋ ከተማ ነዋሪ በማኅበራዊ መገናኛዎችና ዌብሳይቶች በሚለቀቁ ስጋት ፈጣሪ ሐሳቦች ተነሳስቶ ግጭት ውስጥ እንዳይገባ የአስተዳደሩ ፖሊስ ኮሚሽን አሳሰበም። ከተማይቱ ውስጥ ግጭት ለመፍጠር የሚፈልግ ካለ ፖሊስ የማይታገስ መሆኑን አውቆ ከጥፋት ድርጊት እንዲታቀብም መክሯል። በዚህም ላይ በመጽሔት ዝርዝር ዘገባ ይዘናል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰሞኑን በአዲስ አበባና በዙሪያዋ በሰላማዊ ዜጎች ላይ የተፈጸመውን አሰቃቂ ነው ያለውን ግድያና ማፈናቀል አውግዟል። መንግሥት ወንጀለኞችን በአስቸኳይ ለሕግ እንዲያቀርብም ጠይቋል። የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲም ተመሳሳይ መግለጫ አውጥቷል። መለስካቸው አምሀ ዘገባ አለው። መድረክ ዛሬ ባሰራቸው የጽሑፍ መግለጫ እንዳተተው ከመስከረም 3 ቀን 2011 ዓ ም እስከ መስከረም 7 ቀን 2011 ዓ ም በቡራዩ በአሸዋ ሜዳ በሽሮ ሜዳና በልዩ ልዩ የኢትዮጵያ አካባቢዎች አስከፊ የወንጀል ተግባሮች ተፈጽመዋል። ለጊዜው በማን እንደተደራጀና እንደሚመራ ያልታወቀ ኃይል በማንኛውም የፖለቲካ ፓርቲና በፖለቲካ እንቅስቃሴ ውስጥ ያልነበሩ ዜጎችን በብሔራቸውና በማንነታቸው ምክንያት ብቻ እየለዩ የግድያ፣ የንብረት ዘረፋ፣ የማቁሰልና አስገድዶ የመድፈር አስከፊ ጥቃቶች ተፈጽመዋል ይላል መግለጫው። በዚህ አሰቃቂ የወንጀል ድርጊት ምክንያትም ከ35 ዜጎች በላይ እንደተገደሉ የመድረክ መግለጫ ይናገራል። በርካቶችም ቆስለው በብዙ ሚሊዮን የሚገመት ንብረት መውደሙንም ያትታል። መድረክ በሰላማዊ ዜጎች ላይ ለተከታታይ ቀናት ከፍተኛ ጥቃት ሲፈጸም የመንግሥት አስተዳደር አካላትም ሆኑ የጸጥታ ኃይሎች ለማስቆም ፈጣን እርምጃ ባለመውሰዳቸው የተሰማውን ቅሬታ ገልጿል። በመጨረሻም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ይህን በሰላማዊ ዜጎች ላይ የተፈጸመውን ኢሰብአዊና ዘግናኝ ወንጀል አውግዞ መንግሥት ወንጀለኞቹን በሙሉ ተከታትሎ ለሕግ እንዲያቀርብ ጠይቋል። ጉዳት የተፈጸመባቸው ዜጎችም ተገቢው ካሳና ትክክለኛ ፍትህ እንዲሰጣቸው ጥሪ አቅርበዋል። መንግሥት በየዕለቱ ጉዳዩን በተመለከተ በመገናኛ ብዙሐን መረጃ እየሰጠ ሲሆን በወንጀሉ የተጠረጠሩ ሰዎችም እየተያዙና ምርመራ እየተደረገ መሆኑን አስታውቋል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲም በይዘቱ ከመድረክ ያልተለየ መግለጫ በጽሑፍ አሰራጭቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ትናንት ተዘግቶ የዋለው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዛሬ መደበኛ ሥራውን ሲያከናውን ውሏል። ትናንት አዲስ አበባ ላይ ይካሄዳል ተብሎ ተጠብቆ የነበረ ሰልፍና ካለፈው ሐሙስ ጀምሮ የታዩ የሰው ሕይወት ጭምር የጠፋባቸው ክስተቶችና ሰልፎች ለኤምባሲው የትናንት ዝግ ሆኖ መዋል ምክንያት መሆናቸውን የኤምባሲው ቃል አቀባይ አስታውቀዋል። የተጀመረው የለውጥ ሂደት እንዲሳካ መንግስት ብቻ ሳይሆን ኢትዮጵያውያን ዜጎችም የበኩላቸውን ኃላፊነት ሊወጡ ይገባል ሲሉ የኤምባሲው ቃል አቀባይ ኒኮላስ በርኔት ለቪኦኤ ተናግረዋል። ዘገባ ይዘናል በመጽሔት የብሔር አማራ ዲሞክራሲያዊ ንቅናቄ በአዴን አስራ ሁለተኛ መደበኛ ጉባኤውን የለውጡ ቀጣይነት ለአማራ ህዝቦች ተጠቃሚነትና ዲሞክራሲያዊ አንድነት በሚል መሪ ቃል ከመስከረም አስራ ሰባት እስከ ሀያ አንድ ድረስ በባህር ዳር ከተማ ለማካሄድ ማቀዱን አስታውቋል። የክልሉ ርዕሰ መስተዳደር ጽህፈት ቤት በአዴን ማዕከላዊ ኮሚቴ ስራ አስፈጻሚና የክልሉ ምክትል ርዕሰ መስተዳድር አቶ ብናልፍ አንዱዓለምን ጠቅሶ በድረ ገጹ ላይ ባወጣው መግለጫ ጉባኤው በአራት ዋና ዋና አጀንዳዎች ላይ እንደሚያተኩር ገልጿል። የድርጅቱን ህግና ደንብ፣ አርማና የስያሜ ለውጥ፣ ወጣት ተተኪ ምሁር አመራሮችን በጥራትና በብዛት ወደፊት እንዲመጡ ማድረግ የሚሉት ከአጀንዳዎቹ መካከል እንደሚሆኑ ተመልክቷል። ከክልል ውጭ የሚኖሩ ከአምስት ሚሊዮን በላይ የአማራ ተወላጆች በሚኖርባቸው ክልሎች በየደረጃው ባሉ ምክር ቤቶች ውክልና እንዲኖራቸው ማድረግ በአማራነታቸው ብቻ በተደራጁ ቡድኖች የደረሰውን አሰቃቂ በደል በሌሎች አካባቢ ባሉ የክልሉ ተወላጆች ላይ እንዳይፈጸምና መፍትሄ እንዲያገኝ ማድረግ በአጀንዳው እንደተካተተም ነው መግለጫው ያብራራው። በዚህ ጉባኤ በሀገር አቀፍና ክልል ደረጃ የሚንቀሳቀሱ የተፎካካሪ ፓርቲ ድርጅቶች አጋሪ ድርጅቶች ወጣቶችና ሌሎች አካላትም እንደሚጋበዙ በመግለጫው ተጠቁመዋል። የአፋር ሕዝብ መንፈሳዊ መሪ እንደሆኑ የሚታመነው ሱልጣን ሐንፍሬ አሊሚራህ ትናንት ባሕር ዳር ከተማ ገብተዋል። ኑሯቸውን ለብዙ ዓመታት ውጭ ሀገር አድርገው የቆዩት ሱልጣን ሐንፍሬ አሊ ሚራ ወደ ባሕር ዳር የሄዱት በክልሉ መንግስት ጋባዥነት መሆኑንና የጉዟቸውን ዓላማም በአፋርና በአማራ ሕዝቦች መካከል የነበረውን ታሪካዊ የሕዝብ ለሕዝብ ግንኙነት ለማጠናከር በተለይ ደግሞ በሁለቱ ክልሎች ድንበር አካባቢ በየጊዜው የሚነሳውን ግጭት በሽምግልና ለማስቆም እንደሆነ ተናግረዋል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ትናንት ረቡዕ በተባበሩት የአረብ ኤሚሬቶች ከአቡዳቢ አልጋ ወራሽና የጦር ኃይሎቿ ዋና አዛዥ ከሼክ ሞሐመድ ቢን ዛኢድ አልናሂያን ጋር ተገናኝተው ተወያይተዋል። የኤርትራ ፕሬዚደንትና ሼክ ሞሐመድ በኢኮኖሚ ትብብርና ኢንቨስትመንት እንዲሁም ሁለቱን አገሮች በሚመለከቱ ክልላዊ ጉዳዮች ዙሪያ መወያየታቸው ቸውን ነው ለመረዳት የተቻለው። በኢትዮጵያና ኤርትራ መሪዎች የተፈረመው የጀዳው የሰላም ስምምነት የሁለቱን ሀገሮችና የክልሉን ሰላምና ጸጥታ በማጠናከር ትልቅ አስተዋጽኦ እንደሚኖራቸው ሼክ ሞሐመድ ተናግረዋል። የደቡብ ሱዳኑ የሰላም ስምምነት በጥቂት ቀናት ውስጥ በሀገሪቱ በርካታ አካባቢዎች ውጊያው አገርሽቷል የሚሉ ሪፖርቶች እየተሰሙ ነው። ውጊያው የሚካሄደው በማዕከላዊ ኢኳቶሪያ እና ዩኒቲ ክፍለ ሀገሮች መሆኑን አመልክተዋል። የመንግስታቱ ድርጅት ተጠሪ አድማጮች፣ ዜናው የሚተላለፍ ይቅርታ፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የሐሙስ መስከረም 10 2011 ዓ.ም ምሽት ፕሮግራም ነው። ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ውስብስብ ችግሮች ነጸብራቅ ናቸው ብለዋል ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ በሌላ አቅጣጫ ደግሞ የራሱ የብሄር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። አህመድዲን ጀበል በቅርቡ ከእስር ነው የተፈቱት። የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴም አባል ነበሩ። ቀደም ሲል የነበረው በሰሞኑ ግጭቶች ሁኔታ ላይ የተለያዩ እውቅ የፖለቲካና ማህበረሰብ መሪዎች ከሰጧቸው አስተያየቶች የተቀነጨበ ነው የሰማችሁት። ዘገባ ይዘናል በምሽቱ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በተለዋጭ አባልነት የቆየችበት ጊዜ ፍሬያማ ነበር ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በተባበሩት መንግስታት የሰላም ማስከበር ስምሪቶች አሰራር ላይም ከፍተኛ ለውጥ እንዲገኝ አስተዋጽኦ አድርጋለች ብለዋል። የሚኒስቴሩ ቃል አቀባይ መለስካቸው አማሀ ተጨማሪ ይዟል። ላለፉት ሁለት ዓመታት ያህል በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባልነቷ ኢትዮጵያ ውጤታማ ዲፕሎማሲያዊ ክንውኖች እንዳስመዘገበች የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ዛሬ ለጋዜጠኞች ተናገሩ። ቃል አቀባዩን እንዳብራሩት ዲፕሎማሲያዊ እንቅስቃሴዎቹን በአካባቢያዊ፣ በአህጉራዊና በዓለም አቀፋዊ መድረኮች ከፋፍለዋቸዋል። እንደ ምሳሌ ያቀረቡትም በሶማሊያና በደቡብ ሱዳን ተከናውነዋል ያሏቸውን ተግባራት ነበር። በሶማሊያ የሀገሪቱን የጸጥታ መዋቅር እንዲጠናከር በሶማሊያ የተሰማራውን የሰላም አስከባሪ ኃይል የቆይታ ጊዜ እንዲራዘም ውሳኔ እንዲተላለፍ ከሌሎች ወገኖች ጋር አብሮ በመስራት የሚመሰገን ስራ መከናወኑን ገልጸዋል። በደቡብ ሱዳን የተከናወነውንም አቶ መለስ ዓለም ቃኝተውታል። ደቡብ ሱዳን ባለፉት አምስት ዓመታት ችግር ውስጥ ቆይታለች። ችግሩ ከተከሰተበት ማግስት ጀምሮ በተለያየ መንገድ አስተዋጽኦ ስናደርግ ቆይተናል። የአዲስ አበባው ስምምነት እንዲፈረምም መሪነት ሚና ተጫውታለች። ኢትዮጵያ አስተናጋጅም ነን ሸምጋይም ሆነን ስንሰራ ቆይተናል። የአዲስ አበባው ስምምነት እንዲፈረም የአዲስ አበባውን ስምምነት የበለጠ በተሻለ ፍጥነት ለማስፈጸም የተደረሰው የሰላም ስምምነቱ ማሳለጫ ውሳኔ ተግባራዊ እንዲሆን ይህ በተባበሩ መንግስታት ድርጅት አባል ሀገሮች ተቀባይነት እንዲያገኝ ኢትዮጵያ ሰፊ የዲፕሎማሲያዊ ማግባባት ስራ አከናውናለች። ድጋፍም የተቸረው ጉዳይ ነው። ይሄ ከጎረቤቶቻችን አንጻር ከሰራናቸው ስራዎች ውስጥ አንደኛው ነው። አህጉራዊውን ስኬት በተመለከተም ሀገሪቱ የአፍሪካን ጥቅምና ፍላጎት ለማስከበርና ለማራመድ ቆይታዋን ትጠቅማበታለች ሲሉ አቶ መለስ አብራርተዋል። ያለን ውክልና የራሳችን ብቻ አይደለም፣ የአፍሪካም ጭምር ነው ያሉት ቃል አቀባዩ ብርቱ ስራ ተከናውሯል ባይ ናቸው። የአፍሪካ ህብረት የጸጥታው ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጋራ እንዲሰሩ ለማድረግ ተችሏል። በኢትዮጵያ የሊቀመንበርነት ጊዜ ሁለቱም አካላት አዲስ አበባ መጥተው ስብሰባ አድርገዋል። የዓለማችን ለእላ ህያል ሀገሮች የሆኑ የተባበሩ ሚኒስተሮች ተወካዮች ሳቀር እዚህ መጥተው ስብሰባ ተደርጎ የአፍሪካ ህብረት የጸጥታ ንድደህንነት ችግሮች የእኛም ችግሮች ናቸው፣ ለመፍታትን በጋራ እንሰራለን። ወቅታዊና በጊዜ የተቀመጠ የመገናኛ ጊዜ እንዲወሰኑ ተደርጓል። ይሄ ኢትዮጵያ ባቀረበችው ሀሳብና እንቅስቃሴ የተገኘ ስኬት ነው። አፍሪካውያን ወንድሞቻችን እንደ ትልቅም ስኬት የሚወስዱት ነው። የአፍሪካ ህብረት ኮሚሽንም በ2018 የመጀመሪያ ወራት ላይ ካሄዳቸው ስኬታማ ጉዳዮች አንደኛው እንደሆነ ያስቀምጠዋል። የተባበሩት መንግስታት ድርጅት የሰላም ማስከበር ስምሪቶች አያሌ ዓመታት ያስቆጠሩ ተግባራት መሆናቸውን ያስታወሱት አቶ መለስ በአሰራሩና ስራው ባጋጠሙት ተግዳሮቶች መካከል አለመጣጣም እንደተፈጠረ ጠቁመዋል። ለእነዚህ ዘመን አመጣሽ የሰላም ማስከበር ስምሪቶች ተግዳሮቶች አንድ መፍትሄ ሊሆን የሚችል ብልሃት ኢትዮጵያ አቅርባ ሙሉ ተቀባይነት ማግኘቱ ለሀገሪቱ ትልቅ ዲፕሎማሲያዊ ስኬት ነው ብለዋል። ከዓለም አቀፍ ሰላምና መረጋጋት አንጻር ትልቁ ስኬት ተደርጎ የሚቀመጠው የተባበሩት መንግስታት ድርጅት የሰላም ማስከበር ስምሪቶች በተመለከተ ኢትዮጵያ ያቀረበችው የውሳኔ ሀሳብ ሙሉ ያለምን ሙሉ ድጋፍ ማግኘቱ ነው። ኢትዮጵያ ብዙ የሰላም አስከባሪ ኃይል ታሰማራለች። በተለያየ አካባቢ የረዥም ጊዜ የሰላም ማስከበር ልምድ አለን። በተባበሩት መንግስታት ድርጅት የሰላም ማስከበር እንቅስቃሴ ውስጥ የሰላም ማስከበርን ከልማት ጋር ማያያዝ ይገባል የሚል አዲስ አስተሳሰብ በዓለም መድረኮች ላይ አንጸባርቃ ተቀባይነት ኖሮት ሌሎችም የሰላም ስምሪቶች ይህንን ፈለግ እንዲከተሉ ይህንን መርህ እንዲከተሉ የሚደረግበት አሰራር አለ። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚኖራት የተለዋጭ አባልነት ጊዜ ሊጠናቀቅ የቀረው ሶስት ወራት ብቻ ነው። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ Cadiz Alaba. ድምጻችሁን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የድሬዳዋ ከተማ ነዋሪ በማኅበራዊ መገናኛዎችና ዌብሳይቶች በሚለቀቁ ስጋት ፈጣሪ ሐሳቦች ተነሳስቶ ግጭት ውስጥ እንዳይገባ የአስተዳደሩ ፖሊስ ኮሚሽን አሳስበዋል። ከተማይቱ ውስጥ ግጭት ለመፍጠር የሚፈልግ ካለ ፖሊስ የማይታገስ መሆኑን አውቆ ከጥፋት ድርጊት እንዲታቀብ መክሯል። ጽዮን ግርማ የድሬዳዋ ፖሊስ ኮሚሽን የሕዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን በአንታለም ግርማን አነጋግራ ተከታዩን ዘገባ አሰናድታለች። የድሬዳዋ ከተማ አስተዳደር ፖሊስ ኮሚሽን ሕብረተሰቡ በማህበራዊ ድረገጽ ላይ በሚለቀቁ መረጃዎች ተደናግጦ ለግጭት በር እንዳይከፍት ነው ያሳሰበው። ትላንት ማምሻውን በድሬዳዋ ከተማ በአንድ ሰፈር ላይ የውጭ አጥር ወይም ደግሞ በአካባቢው አጠራር ከተምበሪ በሚባለው ላይ አነስተኛ ምልክት መደረጉን ተከትሎ ምልክቱ የጥቃት ሊሆን ይችላል በሚል በተለያየ መልክ በማህበራዊ ሚዲያ ላይ ትንታኔ በሚሰጥ መልኩ በመሰራጨቱ በነዋሪዎች ላይ ስጋት ተፈጥሮ እንደነበረ የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ግርማ ገልጸዋል። ዋና ሳጅን ባንታለም ለአሜሪካ ድምጽ ስለሁኔታው ሲናገሩ በደረሳቸው ጥቆማ መሰረትና በማህበራዊ ሚዲያ ላይ እንደተመለከቱ ወዲያውኑ ወደ ተባለው አካባቢ መሄዳቸውን ገልጸዋል። ይህን ከማድረጋቸውን በፊት ከማህበራዊ ከማህበረሰቡ ጋር በጋራ ሆነው አካባቢዎቹን ሲቃኙ እንደነበረ ገልጸው በቦታው ከሄዱ በኋላ ግን ይህን ያህል ለግጭት ምክንያት የሚሆን ነገር እንዳላገኙ ነግረውናል። እንግዲህ ወደ ቦታው ነው የተንቀሳቀሰን። በአካባቢ ያሉ ኗሮችን አነጋግረናል። አሁን በዛ ደረጃ ይሄ ምልክት የተደረገበት ቤት ይሄ ጥቃት ሊፈጸምበት ነው የሚል ምንም አይነት የሰውም ሆነ የተለያዩ ማስረጃዎችን አላገኘንም። እንደተባለው ግን በተወሰኑ ቤቶች ላይ በአካባቢያቸው ካሉ ቤቶች በተለየ ሁኔታ ምልክቶች ሚዲያ ማድረግ ከተማሪ ላይ ማድረግ ነገሮች። ለዚህም ግን በጣም ዋና ሳጅን ባንት አለም እንዳሉት ወደ መኖሪያ ቤቶቹ አካባቢ ከሄዱ በኋላ ነዋሪዎቹን እንዳነጋገሩ፣ የአካባቢውንም ሰዎች እንዳነጋገሩ ገልጸው ነዋሪዎቹ በዚህ ደረጃ ግጭት እንዳይፍ የሚፈጥር ወይም የሚቀሰቀስ ነገር እንደሌለ ገልጸው ጥበቃ እንዲደረግላቸው ብቻ በአነስተኛ መልኩ መጠየቃቸውን ተናግረዋል። ፖሊስ ለነዚህ መኖሪያ ቤቶችም ይሁን ለሌሎች ለማንኛውም በከተማ ውስጥ ላሉ ነዋሪዎች ከፌዴራል ፖሊስ ከመከላከያ ጋር በመሆን ቅኝት እያደረገ መሆኑና የኅብረተሰቡን ሰላም እንደሚያስጠብቅም አጠናክረው ተናግረዋል። ነዋሪዎችን መንገዛ በካ ያሉት ሰዎች ለመናገር በኩልም ከእንዲህ አይነቱ አፍራሽ ተልቁና ሰዎችን ዜጎችን አንዱን አካል ከሌላ አካል ሊያጋጭ በሚችል ተግባር ውስጥ

ማህበረሰቡ የሚሉ ጉዳዮች ማስረጃዎች በቀጣይ ማጣራት ዋና ሳጅን ባንታለም አያይዘው እነዚህ ማጣራቶች በቀጣይ ተጣርተው ውሳኔ እስኪገኝ ድረስ የየራስን ግምትና ሀሳቦችን በመውሰድ ለሌላ ግጭት እንዳይነሳሱ ማህበረሰቡን መክረዋል። ማምሻውን እስካነጋገራቸው ድረስ በከተማው ምንም አይነት ግጭት እንዳልተፈጠረም ጠቁመዋል። ማህበረሰቡ አለ ማድረግ አለበት ያሉትንም ምክረ ሀሳብ ለግሰዋል። ከዚህ በተቃራኒ ቆም ማለት አካላት ግለሰቦች ሊሆኑ ይችላሉ። ሰላም የመዋወቅና ብጥብጥን የማስነሳት አጀንዳ እንዳላቸው ግልጽ ነው። ስለዚህ እዚህ ላይ ህብረተሰቡ አንደኛ እንደ ቀደመው ከዚህ ቀደም ሁሉ የራሱን የአካባቢን ሰላም የሚጠብቅ ዙ ሄደዋል። ይህንን አጠራክሮ መቀጠል መቻላሉ ወደት ከዛ ባለፈ ግን ወደ እውከትና ብጥብጥ ሊከፍሉ ዜጎች አንዱ ከሌላ ቢጣላ ህይወት እንዲያልፋ፣ አካል እንዲጎል፣ ንብረት እንዲወድም የሚፈልግ ኃይልና ግለሰብም ካለ ተገቢው መረጃ ለጸፋያድ በመስጠት እገዛና ተባብሮ ማጠናክሮ መቀጠል አለበት። ከዛ ባለፈ ዓለም ወደ አንድ መንደር እየመጣች ነው። ለመረጃ ጠበብቶች በተለይ በማህበራዊ ድረገጽ የሚጠቅሙትን ጉዳዮች ብቻ ነው መስል አለበት። የሚመስ ጥቁም የሚሰጡ ጉዳዮች ካሉ ነዚ ጉዳዮች እውነት አለ ወይ የት ነው እስ የተፈጸመው ሊፈጸሙት የፈሰበው ሚል ተከታይ ጥያቄዎችን በመጠየቅ ማጣራት መቻል አለበት እንጂ እየተባለውን ሁሉ ሆኗል በሚል ሁኔታ የሚተገብር ከሆነ ይህ የጥፋት አይነች። ሁለተኛው ተልእኮ የሚሆነው በተሳሳተ መረጃ ሰዎችን ወደ ግጭት ውስጥ እንዲገቡ ማድረግ አላማ ስለሆነ ይህን ጠንቅቆ በመረዳት ሰላሙን ማረጋገጥ መቻል እንዳለበት ነው የሚሰማል። አቶ ዋና ሳጅን ብንታለም አያይዘው ማህበረሰቡ በማህበራዊ ሚዲያ ከሚለቀቁ መረጃዎች ተደናግሮ ወደ ለውከትና ግጭት በር ሳይከፍት ለፖሊስ መረጃን እንዲሰጥም ጠይቀዋል። ከዚህ ጋር በተያያዘም የአካባቢውን ወጣቶች፣ ሌሎችንም ወጣቶች አንድ ላይ አድርገው በማነጋገር ላይ እንደሚገኙ ጠቁመውናል። አድማጮች፣ እኛም በነገው እለት እነዚህን ወጣቶች አነጋግረን ይዘንላችሁ እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ጽዮንን ለዘገባው እናመሰግናለን። የኦሮሞ ህዝብ ዲሞክራሲያዊ ድርጅት በምህጻር ኦህዴድ እየተባለ ሲጠራ የነበረው የኦሮሚያ ገዢ ፓርቲ ስያሜውን መቀየሩን አስታውቋል። የቀድሞው ኦህዴድ የአሁኑ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ አመራሩ አባላት የአመራሩ አባላት የነበሩ 14 ሰዎችንም አሰናብቷል። ሙክታር ጀማል ከጅማ ያጠናቀረው ዘገባ ቀጥሎ ይቀርባል። ከዚህ ቀደም የኦሮሞ ህዝብ ዲሞክራሲያዊ ድርጅት ተብሎ ሲጠራ የነበረው ኦህዴድ በዛሬው ዕለት ኦዲፒ በማለት ስያሜውን ያጸደቀው ከዘጠነኛ የድርጅቱ ጉባኤ ውስጥ በዛሬ ውሳኔዎች የድርጅቱን አንጋፋ መሪዎች በመሸኘት ውሳኔ አስተላልፏል። ከድርጅቱ አንጋፋ መሪዎች ውስጥ አስራ አራቱን በክብር ብሎ የሸኘ ሲሆን አራቱን በተለይ የክብር የኦሮሞን ህዝብ ባህልና ትውፊት መሰረት ያደረገ የክብር ሽኝት ብለውታል። የክብር ሽኝት የተባለላቸው ነባር ታጋዮች አቶ አባዱላ ገመዳ፣ አምባሳደር ድሪባ ኩማ፣ አምባሳደር ግርማ ብሩና አቶ ጌታቸው በጣኔ ናቸው። በድርጅቱ ውስጥ ከፍተኛ ውጣ ወረድን ሲያስተናግዱ መቆየታቸውን የተናገሩትና ተሸኚዎችን በመወከል ንግግር ያደረጉት አቶ አባዱላ ገመዳ ኦህዴድ በችግር ወቅት ከፍተኛ ውጣ ወረዶችን አስተላልፎ የሚጨብጠውንም ያጣበት ጊዜ እንደነበረ አሁን ግን ነገሮች በስኬት መጠናቀቃቸውን የተናገሩት ቀብሶን ራ ከነ ከሰ ደበሬ እንጂ ፈኖ የሮ ገባባት ነው ነ ሀር ናድርገነ ሰደርካ ከናን ገበጃን ገፈሙ ኬኘት በዚህ ረጅም ትግል ውስጥ አልፈን በአጭር ጊዜ ውስጥ ያልተመኘነውን ድል አገኘን። በዚህ ደረጃ በክብር በመሸኘታችን የተሰማኝን ክብር አብረውኝ ከተሸኙ ጓዶችም ስም ትልቅ መሆኑን እገልጣለሁ። አመሰግናለሁ። ሌሎቹ ቀሪ አስር ነባር ታጋዮች ድርጅቱን በማዕከላዊ ኮሚቴና በስራ አስፈጻሚ ኮሚቴነት ሲያገለግሉ የነበሩ ሲሆን አምባሳደር ድሪባ ኩማ፣ አምባሳደር እሼቱ ደሴ፣ አምባሳደር ደግፌ ቡላ፣ አምባሳደር ሽፈራው ጃርሶ፣ አቶ አበራ ኃይሉ፣ አምባሳደር ሱሌማን ደደፎ፣ አቶ ተፈሪ ጥያሮ፣ አቶ ዳኛቸው ሽፈራ፣ አቶ ኢተፋ ቶላና አምባሳደር ጊፍቲ አባስያ ከድርጅት ኃላፊነትና ተጠያቂነታቸው በክብር መሸኘታቸውን ነው ድርጅቱ በዛሬው ጉባኤው የወሰነው። የፓርቲው ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለእናንተ ይህ ሽኝት ሳይሆን ሹመትም ጭምር ነው ብለዋቸዋል። አባን ብዩማ ኦሮሞ አከምርከናው ገጌሱማ ኦላና ነሞኒ ጎደን አካታ ከናን ከበጃን ጃለላን የኦሮሞ የአገር ባለቤትነት እንዲረጋገጥ ትልቅ አመራር የሰጡ ሰዎች በእንዲህ ዐይነት ክብር በፍቅርና በተለየ ስሜት ለመሸኘት መቻላችን ለሁላችንም ክብር ነው። እንኳን ደስ ያላችሁ። ዛሬ በእንደዚህ ሁኔታ የተሸኛችሁ ጓዶች፣ ይህ ለእናንተ መሸኘት ሳይሆን አዲስ ክብር፣ አዲስ ሹመት እና አዲስ እድገት አድርጌ ነው የምመለከተው። እንኳን ደስ ያላችሁ። ኦህዴድ በዛሬው ዕለት የቀድሞ ስያሜው ኦዲፒ በሚለው ስያሜው መቀየሩንና መዝሙሩንና የባንዲራ ምልክት ለውጥ ማድረጉንም በጉባኤው አጽድቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከጅማ። ጀማልን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ እናልፋለን። ደቡብ ሱዳን ውስጥ ጸጥታን ለማስከበርና ሰላምን ለማጠናከር ጉዳይ ለተሰማራው የአፍሪካ ህብረት ኃይል ሰራዊት ለመላክ ዝግጁ መሆኑን የሶማሊያ መንግሥት አስታውቋል። በሌላ በኩል ደግሞ ሶማሊያ ራሷ በአልሻባብ ጥቃት ስር ባለችበትና የህብረቱ ጦር እየተከላከላት ባለበት ሁኔታ የሶማሊያ ወታደሮችን ወደ ሌላ ሀገር የማዝመት ሐሳብ ጥያቄ ውስጥ የከተቱ ያሉ ተቺዎች እየተሰሙ ናቸው። አንዳንዶች እንደ ሶማሊያ ያለች ከግጭትና ከቁርቁስ ገና እየወጣች ያለች ሀገር እንዴት ሰላም አስከባሪ ኃይል ልትልክ ትችላለች ብለው ሊጠይቁ እንደሚችሉ የሶማሊያ የትምህርት ምክትል ሚኒስትር አብዲራህማን ጃቢር ሀገራቸው ጦሯን ወደ ደቡብ ሱዳን ለመላክ እንደማታመነታ ሞቃዲሾ ላይ ገልጸዋል። ምንድን ነው ጦር እንዳናዋጣ የሚያግደን? ባለፈው እኮ ብሩንዲ ሰራዊቷን ወደ እኛ ልካ ሀገራችንን ለመገንባት አግዘውናል። እና በሌሎች ግጭቶች ባሉባቸው የአፍሪካ አካባቢዎች ሰላም አስከባሪ ኃይል እንዳንልክ ምን ሊከለክለን ወይም ሊያቆመን ይችላል ብለዋል። የሶማሊያው የትምህርት ምክትል ሚኒስትር የምስራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣን ኢጋድ ሰሞኑን ባወጣው መግለጫ የሱዳን፣ የሶማሊያ፣ የዩጋንዳና የጅቡቲ ጦሮች በደቡብ ሱዳን የሰላም ጥበቃ ተልዕኮ ውስጥ እንዲሳተፉ ሐሳብ አቅርቦ ነበር። የአፍሪካ የአደጋ ስጋት ሥራ አመራር ኢንስቲትዩት ዳይሬክተር ጆርጅ ሙሳማሊ የዚህ ሐሳብ ደጋፊ አይደሉም። ኢጋድ ለማድረግ እየሞከረ ያለው ሶማሊያ ውስጥ መረጋጋትን ለመፍጠር ችያለሁ የሚል መልእክት ማስተላለፍ ነው። ሶማሊያ ተረጋግታለች፣ ወታደሮቿን ብጥብጦች ወዳሉባቸው ሌሎች አካባቢዎች ማዝመት ትችላለች እያሉ በሰዎች አእምሮ እየተጫወቱ ናቸው። በእኔ እምነት ይህ የተሳሳተ ሐሳብ ነው። ምክንያቱም አልሻባብ አሁንም ጠንካራ ድርጅት ነው። የተባበሩት መንግስታት ድርጅት ደቡብ ሱዳን ውስጥ ሲቪሎችን ከጥቃት እንዲከላከልና ሰብአዊ እርዳታ ለተጎጂዎች ወይም ለተቸገሩ ማድረስ የሚያስችሉ መተላለፊያዎችን እንዲጠብቅ የተላከ አስራ ሰባት ሺህ ወታደር ያለው አቃቤ ሰላም ኃይል አስፍሯል። የሰብአዊ መብቶች ጥሰቶችን እንዲከታተልና እንዲመረምርም ይጠበቅበታል። ይኸው የመንግስታቱ ድርጅት የደቡብ ሱዳን ተልዕኮ ኡንሚስ የደቡብ ሱዳን መንግሥት ኃይሎችና ታጣቂዎች ተቀናቃኝ ቡድኖች በሲቪሎች ላይ እያደረጉ ናቸው ባላቸው አሁንም የቀጠሉ ጥቃቶች የተስፋፉ የሁከቶችና የመብቶችና የደህንነት ረገጣዎች እያደረጉ መሆናቸውን በመግለጽ አምነስቲ ኢንተርናሽናል ክስ አሰምቷል። የደቡብ ሱዳን ወታደሮች በዩኒቲ ክፍለ ሀገር በዚሁ የአውሮፓ ዓመት ውስጥ ባካሄዱት ጥቃት ሕፃናትና አረጋውያንን በቁማቸው አቃጥለዋል፣ ሴቶችን ደፍረዋል፣ ሲቪሎችን በጥይትና በብረት ለበስ ተሽከርካሪዎቻቸው እየዳጡ ገድለዋል ሲል አምነስቲ ኢንተርናሽናል ትናንት ባወጣው ሪፖርት ወንጅሏል። የሰብአዊ መብቶች ተሟጋቹ ቡድን የደቡብ ሱዳን መንግሥት ከሱዳን በሚያዋስነው ዩኒቲ ክፍለ ሀገር ወታደራዊ ዘመቻውን የከፈተው ባለፈው ሚያዚያ አጋማሽ እንደነበረና ለሁለት ወራት እንደ እንደቀጠለ አመልክቷል። የደቡብ ሱዳን የጦር ሰራዊት ቃል አቀባይ ሜጀር ጀነራል ሉል ሩዋይ ቆዋንግ ኮዋንግ ይህንን ሪፖርት አስተላልፈዋል። ይሁን እንጂ ሶማሊያ ውስጥ ያለውን ሁኔታ ለመቆጣጠር የታሰበ የአፍሪካ ሕብረት ጦር 22,000 ሰው ያለው ሲሆን የሶማሊያ መንግሥት ሰራዊትም ዓለም አቀፍ ዕውቅና ያለውን አስተዳደር ለመጣል እየተፋለመ ነው ካለው አልሻባብ ጋር ተናንቆ ይገኛል። ደከም ያለ አቅም ያላቸው የአፍሪካ መንግስታት ማዕከላዊ አፍሪካ ሪፐብሊክን በመሳሰሉ ሀገሮች ውስጥ ሰላም የማስከበር ተሳትፏቸውን እያሰፉ መምጣታቸው ይታያል። የአፍሪካ የአደጋ ስጋት ሥራ አመራር ኢንስቲትዩቱ ሙሳ ማሊ ይህንን አካሄድ ቢደግፉም በሶማሊያ ወደዚያ ዐይነት ተልእኮ የመግባት ሐሳብ ግን የሚጥማቸው አይደለም። ሶማሊያ ከወሰኖቿ ውጭ ጦር ለማሰማራት ዝግጁ አይደለችም። እንዲያውም የወታደሮቿን ቁጥር ማብዛት ትጥቃቸውን መጨመር ነው ያለብን እንጂ ከነዚያው ከሰለጠኑትና ከታጠቁቱ መካከል ቀንሶ ወደ ውጭ መላክ አግባብ አይሆንም ብለዋል ሙሳ ማሌ እነርሱ እዚያው ያስፈልጋሉና የደቡብ ሱዳን መንግስትና ተቃዋሚዎቹ ተፋላሚዎች ለአምስት ዓመታት የዘለቀውን ብጥብጥ ሊያስቆም ይችላል የተባለ የሰላም ስምምነት ሰሞኑን ተፈራርመዋል ለመያዙ ጉዳይ አሁንም የመያዙ ጉዳይ አሁንም አጠያያቂ እንደሆነ ነው እንጂ አድማጮች የሐሙስ ምሽት ዝግጅታችን ተጋምሷል። ሶስት ሰዓት ከሰላሳ ሁለት ደቂቃ እያሳየን ነው። ወደ ሁለተኛው ለሁለተኛው አጋማሽ ወደ አሰናዳ ናቸው ቅንብሮች ከማለፋችን በፊት አጠር አጠር ያሉ የምሽቱን የዓለም ዜናዎች እናቀርባለን። የደቡብ ሱዳን ወታደሮች በዩኒቲ ክፍለ ሀገር በዚሁ የአውሮፓውያን አመት ውስጥ ባካሄዱት ጥቃት ሕጻናትና አረጋውያንን በቁማቸው በሳት አንድደዋል፣ ሴቶችን ደፍረዋል፣ ሲቪሎችን በጥይትና በብረት ለበስ ተሽከርካሪዎቻቸው እየዳጡ ገለዋል ሲል አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት ወንጅሏል። የሰብአዊ መብት ድርጅቱ ትናንት ባወጣው አዲስ ሪፖርቱ የደቡብ ሱዳን መንግስት ከሱዳን በሚያዋስነው ዩኒቲ ክፍለ ግዛት ወታደራዊ ዘመቻውን የከፈተው ባለፈው ሚያዚያ አጋማሽ ላይ እንደሆነ እና ለሁለት ወራት ይኸው እንደቀጠለ ነው ያመለከተው። በዚህ ሁሉ መሀል አለአምነስቲ ፕሬዚደንት ሳልቫኪር እና የቀድሞ ምክትላቸው የነበሩት የአማጽያኑ መሪ ሪያክ ማሻር ባለፈው ሳምንት ረቡዕ በተፈራረሙት የሰላም ስምምነት ላይ እየተደራደሩ ነበር። የደቡብ ሱዳን የጦር ሰራዊት ቃል አቀባይ ሜጀር ጀኔራል ሉል ሩዋይ ኮአንግ ግን ይህን ሪፖርት ሐሰት ሲሉ ያስተባብላሉ። ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ለበርካታ ሰዓታት በፖሊስ ቁጥጥር ስር ውለው የነበሩት የዩጋንዳው ፓርላማ ተቃዋሚ አባል ድምፃዊ ቦቢ ዋይን ቤታቸው ገብተዋል። ሮበርት ኪያጉላኒ መኖሪያ ቤታቸው ሲገቡ ካምፓላ ማለት ነው። በሰጡት ቃል ፖሊሶች ወዴት እየወሰዱኝ እንደሆነ አላወቅኩም ነበር ነው ያሉት። ፖሊሶች ለቪኦኤ በሰጡት ቃል የቦቢ ዋይን ደጋፊዎች አብዛኞቹ ረብሻ ፈጣሪ ስለሆኑ በከተማዋ ጥብቅ የጸጥታ ጥበቃ ማድረግ አስፈላጊ ሆኖ አግኝተነዋል ብለዋል። ጋዜጠኞች አውሮፕላን ማረፊያው እንዳይገቡ ተከልክለው እንደነበርና የቦቢ ዋይን ወንድሞች የሙዚቃ ባንዳቸው አባላትና ስራ አስኪያጁ ታስረው እንደነበረ ዓለም አቀፍና የአገር ውስጥ የዜና ማሰራጫዎች ተናግረዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድር ከኒውክሌር ነጻ የማድረጉን ሂደት ለማፋጠን ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ሁለተኛ ጉባኤ መቀመጥ እንደሚፈልጉ የደቡብ ኮሪያው ፕሬዚደንት ሙን ጄኢን ተናገሩ። ፕሬዚደንት ሙን ይህንን የተናገሩት በፒዮንግያንግ ለሶስት ቀናት ያካሄዱትን ጉብኝት አጠናቀው ዛሬ ወደ ሶል ሲመለሱ በሰጡት ቃል ነው። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና ዜና ከምሽቱ 3 ሰዓት ከ35 ደቂቃ ሊሆን ነው አሁን አዲስ አበባ ላይ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ጆ ጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ወደ ተከታዩ ዘገባችን እናልፋለን አሁን ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ስብስብ ችግሮች ነጸብራቅ ናቸው ብለዋል ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች። መንግስት የዜጎችን ደህንነት ለመጠበቅ ይበልጥ መስራት ያለበት ቢሆንም ሰብአዊ መብቶችን በማክበር በኩል ብርቱ ጥንቃቄ ማድረግ እንዳለበትም መክረዋል። መለስካቸው አመሃ ዝርዝሩን ይዘዋል። ካለፈው ሳምንት ማብቂያ ጀምሮ ለጥቂት ቀናት በአዲስ አበባ በቡራዩና በአርባ ምንጭ ከተሞች የታዩ ግጭቶችን መሠረት በማድረግ ቪኦኤ ሦስት ታዋቂ ኢትዮጵያውያንን አነጋግረዋል። የቀድሞው አንድነት ለዲሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አራጌ፣ እውቁ ጋዜጠኛ አቶ እስክንድር ነጋ እንዲሁም የኢትዮጵያ ሙስሊሞች ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባል አቶ አህመዲን ጀበል በሰሞኑ ግጭቶች ላይ በተነሱላቸው ጥያቄዎች ሀሳቦቻቸውን ሰጥተዋል። ለሁሉም በመጀመሪያ የሰነዘርኩላቸው ጥያቄ አሁን ኢትዮጵያ የምትገኝበትን ፖለቲካዊ ሁኔታ እንዴት እንደሚመለከቱት ነበረ። መጀመሪያ አቶ አንዱዓለም አራጌን ነበር የጠየኳቸው። በሚገርም ሁኔታ በገዢዎቻችን ዘንድም በህዝቡም ዘንድ ያለው ፍላጎት ተመሳሳይ ነው። ዴሞክራሲ እንዲወለድ ትልቅ ፍላጎት አለ። በስደት ላይ የነበሩ ኢትዮጵያውያን ወገኖቻችን ወደ ሀገራቸው እየገቡ ፈንጠዝያ ላይ ነው ያለ ነው የፖለቲካ አመራሮችም የግንቦት ሰባትን የኦነግ አመራሮች ወደ ሀገራችን በመግባታቸው በጣም ትልቅ ደስታ ተሰብቶኛል። የሁላችንም ደስታ ነው። ምክንያቱም ምንም ያህል የፖለቲካ ልዩነት ቢኖረን ወንድሞቻችን ከሀገራቸው ከምድራቸው ርቀው ወደ ባሻነት በባይታወርነት ተስፋ ቆርጠው ገድለው ለመሞት ወስነው በሌሎች ሀገር ታዛ ሲኖሩ ትልቅ ውርደት ትልቅ ቅስምን ልብን የሚሰብር ሁኔታ ነበርና ያ ሁኔታ ቀርቶ ለሀገራቸው ለምድራቸው ከናስተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሀል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው። አቶ እስክንድር ነጋ ይህንኑ ጥያቄ የመለሱት በተለየ መንገድ ነው። ለውጡ አስተማማኝ ደረጃ ላይ አለ ብዬ አስባሉ አትሊስት ቢያንስ ቢያንስ ከኢህአዴግ ውስጥ የመቀልበስ አደጋ Shut አመዲን ጀበል ደግሞ የራሳቸው አስተያየት አላቸው። ሕገወጥ ተብለው በሽብር የተፈረጁ ድርጅቶች የሚሆኑ ተቋማት ሁሉም ወደ ሜዳው የመምጣት ሁኔታ አለ። ይህን ማኔጅ የምናደርግበት መስመሩ ወይንም በዚሁ ጊዜ ውስጥ የራስን ጥቅም ለማምጣት ከፍ ያለ ስራ መስራት እንዲሁን ብቻ በርካታ ምክንያቶች ተደራርበው አሁን ያለው ነገር ያው በአደባባይ የምናያቸው ውስጥ ውስጡንም ታምቀው የነበሩ ነገሮች ሲከፈቱ መሰል ነገሮች መከሰታቸው ያው የሚጠበቅ ነገር ነው እና በዛ ወሳኝ ምዕራፍ ውስጥ ነው ያለ ነው። በአሁኑ ጊዜ እንግዲህ ጎልተው የሚታዩት የሰላምና መረጋጋት እጦት በተለያዩ ስፍራዎች የግጭቶች መቀስቀስ፣ ጭካኔ የተመላበት ግድያና የመሳሰሉት ናቸው እና በዚህ ይህን ሲመለከቱት መንስኤው ምን ይመስለውታል? እርስዎ ምንድን ነው ይላሉ? እንግዲህ በዋናነት የፖለቲካውን ሂደት ካየን ለምሳሌ ማንኛውም መንግስት ስልጣን ላይ መውጣቱ ያው የመጀመሪያው ምዕራፍ ብለን ወስደት፣ ሁለተኛ ሰላምና መረጋጋቱን መፍጠር ነው። ከዚያ በኋላ ነው ሶስተኛ ልማት ላይ የሚሰራው። በዚህ ሂደት ውስጥ መንግስትን የህዝቡ የሚደግፈው መንግስትን እና ተቀባይነት ያለው መንግስት ከሆነ ስልጣን ላይ መኖሩንም ይፈልጋል። ቀጥሎ ሰላምና መረጋጋቱንም እንዲያመጣ ይፈልጋል። በሶስተኛ ምዕራፍ ልማቱንም እንዲያመጣ ይፈልጋል። በሚቀጥለው ምዕራፍ በተቃራኒው ደግሞ መንግስቱ እንዲቆይ ወይንም እንዲቀጥል የማይፈልግ አካል ወደ ልማት ከደረሰ ከልማት ወደ ሰላም እና መረጋጋት አጀንዳ እንዲመለስ ከሰላም እና መረጋጋት አጀንዳ ደግሞ ስልጣን ላይ የመቆየቱ ነገር ጥያቄ ምልክት ውስጥ እንዲገባ የማድረግ ወደኋላ የመመለስ ሪቨርስ የሆነ አክሽኖች ይኖራሉ። አንዳንዶቹን ነገሮች ሳያቸው ባለፉት አምስት ወራቶች ከፍተኛ የሆነ መነቃቃት፣ ለውጥ፣ ተስፋ እና ፍጹም አምስት ወር ጊዜ እንኳን በማይመስል ሁኔታ ብዙ መልካም የተገነቡ ነገሮች አሉ። እነዚህ ነገሮች የመቀልበስና ተስፋውን ጥያቄ ምልክት ውስጥ የመክተት አይነት ነገሮችም አሉ። ማነው የሚለው እንዳለ ተቀምጦ ይህን በትክክል የምናየው ሂደት ነው እና በሌላም አቅጣጫ ደግሞ እንደ ችግር ከአምስት ወር በፊትም ጀምሮ በርካቶች ኢትዮጵያ ውስጥ የተፈናቀሉበት ሁኔታ አለ። በሌላም አቅጣጫ ደግሞ ማንነት ላይ ተገንብተው የተሰሩ ከፍተኛ ስራዎች አሉ። ኢትዮጵያ ውስጥ ማንነት ስል ብዙ ጊዜ ሰዎች ቶሎ ፒክ የሚያደርጉት የብሄር ማንነትን ነው። እኔ ኢትዮጵያ ውስጥ የብሄር ማንነት ብቻ አይደለም ፕሮብሌም የፈጠረው። ኢትዮጵያውያን አሁን ባለው የፖለቲካ ስርዓት ኢዲዮሎጂው ያው ብሄርን መሰረት አድርጎ ነው አደረጃጀቱ። ትናንት ሶሻሊዝም በነበረም ጊዜ ከዛ በፊት ሃይማኖትንም መሰረት አድርጎ በነበረው ስራ ሲሆን ጨካና የሆኑ እርምጃዎች የፖለቲካውን አይዲዮሎጂን መሰረት ያደረጉ በሁሉም አቅጣጫ ጠርዝ ጠርዙን ጽንፍ ጽንፉ እየተያዘ በነበረበት ዘመኖች ሁሉ መሰል ነገሮች አልመጡም ወይ? በሶሻሊስት ዘመን ላይ አንድ አይነት ሶሻሊዝምን አይዲዮሎጂ የያዙ ሰዎች ስራና ቀኝ ተሰልፎ በአካሄድ ተለያይተው ብዙ ደም አልተቃቡም ወይ? ከዛም አልፎ ሃይማኖትን የፖለቲካ መሰረትና የአይዲዮሎጂ ማዕከል ሆኖ በቀጠለበትም ዘመን በሃይማኖት ምክንያት ብዙ ጥፋቶች ደርሰዋል። ስለዚህ በሁሉም ነው፣ በብሔሩ ብቻ አይደለም። ኢትዮጵያዊነትንም የሚያቀነቅነው አካል ይሁን፣ ብሔርንም የሚያቀነቅነው ይሁን፣ ሌሎች ሌሎች በመደብም ይሁን በተከፋፈለበት አደረጃጀቱ በተኬደበት ጊዜ ሁሉም ነገር ላይ ሚዛናዊነት ክፍተቶች አሉ ዛሬንም ጨምሮ። እና እነዚህ ሚዛናዊነት መካከለኛ የመሆን ሁኔታ መጥፋት በሁሉም ዘመን ላይ ጽንፍ የሆነውን እንድንይዝ ጽንፍ የሆነውን ደግሞ ሲያዝ በዛ ጋር ተስታኮ ብዙ ህይወቶች ብዙ ዋጋ የተከፈለበት አንዱን የመጨፍለቅ እና የመደፍጠት ሂደቶች በተደጋጋሚ ተፈጽመዋል። ግን እዚህ ሁሉ አጠቃላይ እንደ ሀገር ነው ይሄ ፕሮብሌም ያለው። ልክ ነው። በእርግጥ ባለፉት ሀያ ሰባት ዓመታት ብሔር ላይ ትኩረት ተደርጎ ብዙ ስራ ተሰርተዋል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ። በሌላም አቅጣጫ ደግሞ የራሱ የብሄር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ብሄር ላይ የሚሰራው ብሄሩን አንግልና ትኩረት አድርጎ ከፍ አድርጎ የሚያወራው፣ ኢትዮጵያ የሚለውም ኢትዮጵያዊነቱ ላይ ነው ሃይማኖቱም ሃይማኖቱ ብቻ ላይ ነው። ሰው ብለንም ስንል ያው ሰው ነን እንላለን እንጂ ብዙ ጊዜ በሰውነት ብቻ ላይ የሚሰራ አካልም ብዙ የለም። እነዚህ ነገሮች ስናይ በባህሪያቸው ማንነቶቹ አግላይ ናቸው። እንዲህ አይነት ኮምፕሌክስ ጉዳዮች ውስጡ ስላሉ ተዘግቶ የነበረ በር ሲከፈት፣ ከዛም አልፎ ሰውን አቅጣጫ መስጠት እና መምራት አለባቸው የሚባሉ አካላት መምራት ሲሳናቸው የሚመራው በየሰፈሩ ያለ ሰው ነው። በየሰፈሩ ያለው ሰው ደግሞ ምን ያህል ስሜትን የያዘ ነው ትላል። አንዳንዴ ከስሜት ተቆጥበው መፍትሄ መስጠት ይችላሉ፣ መምራት ይችላሉ ብለህ የምታስባቸውም ሰዎች ስሜቱን ይዘው ፊት ለፊት ሲገኙ ጉዳዩ ውስብስብ ነው። የብዙ ዓመታት ችግር አለ። በአንድ ጀንበር የሚፈታ ነገርም አይደለም። ከሆነ ምዕራፍ ወደ ሆነ ምዕራፍ መሻገር በራሱ የሚፈልጋቸው ሂደቶች አሉና እነዚህ ጉዳዮች ላይ በትክክል መንገዱ ግልጽ አለመሆኑ የሚፈጥራቸው ክፍተቶች አሉ እና የሰው ልጅ ህይወት በዚህ መልኩ መጥፋቱ አሳዛኝ ነው። ድርጊቱ ማንም የፈጽመው ማን የተወገዘ ነው። ለአቶ አንዱ አለማራጌ ዋናው የችግሩ ምንጭ ሌላ ይመስላል። እንደሚታወቀው ላለፉት ሀያ ሰባት አመታት አብረን እንዳልተጋባን፣ እንዳልተዋለድን የደምና ስጋ ውድን እንዳልሆንን አብረን እንዳልተረገጥን አብረን እንዳልተጨቆንን አብረን ዳር ድንበራችንን እንዳልጠበቅን፣ እንዳልሞትን አብረን እንዳልተቀበርን አብረን ለተስፋችን እንዳልታገልን የሚሰብክ እጅግ መሰሪ የሆነ አገዛዝ ነው የነበረው። ያ አገዛዝ ልጆቻችንን ስለ ልዩነት፣ ስለ ዘረኝነት እንደ ጡጦ እየጋተ ነው ያሳደጋቸው። ከአመታት በኋላ ይህ ክፉ አሰራር በልባችን በልጆቻችን ልብ ውስጥ ፍሬ ያፈራ ይመስላል። አገዛዙ ውስጥ የነበሩ ሰዎች ምናልባትም ለውጡ አላስደሰታቸውም የተወሰኑት። ስለዚህ ያንን ለውጥ ለማጨናገፍ በራሳቸው መንገድ የሚሄዱ ይመስላል። በሌላ በኩል ደግሞ በዚህ ሀያ ሰባት አመታት ውስጥ ልጆቻችን ተኮትኩተው ያደጉበት የዘር ፖለቲካ ወደ አልፈለግነው አቅጣጫ እየወሰደን ይመስላል። ይሄ ጭካኔውም ከዛ የሚመነጭ ይመስለኛል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ያለ መንግስት መገናኛ ብዙሀን በሰጡት መግለጫም በዚህ ጉዳይ ላይ መንግስት ያለውን መረጃና ግንዛቤ ምን እንደሚመስል ፍንጭ ሰጥተዋል። ከፍተኛ እርምጃዎችን እየወሰደን ያለው በተለያየ ምክንያት አገር ጥለው የወጡ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎች ወደ አገራቸው ተመልሰው በሙሉ ነፃነት እንዲንቀሳቀሱ እንዲወዳደሩ በሩን ከፍቷል፣ ምሕዳሩን አስፍቷል። ይሄ ለእኛ እንደ መንግስት ሸክም አይደለም ለማለት አይደለም። ሸክም አለው ብዙ አስቸጋሪ ነገሮች አሉ። ነገር ግን ለዚህ ሀገር ዘላቂ ሰላም ለማምጣት ሲባል ይህን ያህል ከባባድ እርምጃዎችን እየወሰደን ያለው መንግስት። ነገር ግን አሁን ስብሰባ የሚጠራ ብዙ ነው። ሰላማዊ ሰልፍ የሚጠራ ብዙ ነው። ግርግሩ ገበያውና ድግሱ በጣም ብዙ ነው፣ በዝቷል። ሁሉም አካባቢ ላይ የገበያ ግርግር ለሌባ ያመቻል እንደሚባለው ሁሉ ገበያ የሚወጣ ሁሉ ሻጭና ገዢ ብቻ አይደለም፣ ሌባም ተቀላቅሎ ገበያ ይወጣል። ህዝቡ መጠንቀቅ አለበት። የሚፈልገውን የሚደግፈውን በስነ ስርዓት ወጥቶ መቀበል ማክበር ባህላችን ነው፣ ወጋችን ነው፣ ተገቢም ነው። ነገር ግን ከእንደኛ አይነት ነገሮች ጋር ተቀላቅለው የሚወጡና የሚሰሙ መፈክሮች፣ የሚፈጸሙ ተግባሮች ጎጂዎች ናቸው። አንዳንዶችን የምናያቸው በዚህ ረገድ አንደኛ የፖለቲካ ፓርቲዎች ወደ ተፎካካሪ ፓርቲዎች ለሚያደርጓቸው ማናቸውም ነገሮች ሙሉ ኃላፊነት መውሰድ መቻል አለባቸው። ለሚያደርጓቸው ማናቸውም ነገሮች ኃላፊነት በተሞላበት መንፈስ ማድረግ መቻል አለባቸው። በፖለቲከኞች ስምም ኃላፊነት የጎደላቸው ግለሰቦችም አይጠፉ። በሆነ አጋጣሚ መድረክን ሲያገኙ፣ ሚዲያ ላይ ሲወጡ ህዝብን የሚያቀራርብ ሳይሆን ህዝብን የሚያለያዩ ህዝብን የሚከፋፍል የሚያቃቅር መልእክቶችን የሚያስተላልፉበት ሁኔታዎችም እየታዘብን ነው። ይሄ ጎጂ ነው፣ ጠቃሚ አይደለም። በአሁኑ ጊዜ ሁላችን የምንፈልገው የጋራ አገራችን ሁላችንን የምትጠቅም ሰላማዊ የሆነች ሀገር እንድትኖረን ነው የምንፈልገው እንጂ ማንም ግለሰብ በተፈጠረው አጋጣሚ ህዝብን እንዲያቃቅር አይደለም። ህዝብን እንዲከፋፍል፣ አንዱ በአንዱ ላይ እንዲነሳሳ እንዲቀሰቀስ አይደለም። ይህንን አንፈልግም። ካለፉት ጥቂት ወራት ወዲህ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አህመድ የሚመራው የለውጥ ኃይል የሚከተለው የሕግ ማስከበር አሰራር ስልትም የተለየ ይመስላል። ቪኦኤ ስለዚህ የጠየቃቸው አቶ አንዷለም አራጌ የሚከተለውን አስተያየታቸውን እንዲህ ሲሉ ሰጥተዋል። መቼም በእነሱ ጫማ ውስጥ ሆኖ ለማሰብ ይከብዳል። ብዙ ስሌት ውስጥ የሚከቱት ነገር እንዳለ ገምታለሁ። ነገር ግን ትንሽ የመዘናጋትና የመዘገየት ነገር ያለ ይመስለኛል ይግደሉ፣ ያፍኑ ማለት አይደለም፣ ግን እቺ ሀገር ከአቅሟ በላይ የምትከፍለው የፖሊስ ሰራዊት አለ፣ በብዙ ሺ። ለዚህ ጊዜ ትኩረት በሚሹ ቦታዎች ላይ ቀድሞ ፍሬም አድርጎ ማስተማራት እና ሕዝቡን ከአደጋ ሊጠብቀው ይገባል። እስካሁን አገዛዝኖ ሲያጠቃው የነበረው ሕዝቡን አሁን ደግሞ መንግስት የህዝብ መንግስት ነኝ ካለ ሕዝቡን ከጥቃት ሊታደገው፣ ሊጠብቀው ይገባል እና የህዝቡን መብት ማክበሩ ተገቢ ነው። የተለጠነ መንገድ ነው። ግን ደግሞ ለእኛ እንግዳ የሆነውን ይህን የዲሞክራሲ ስርታ ሀሳብ ሁኔታ ለማለማመድ ቀድመው ችግሮች ሊፈጠሩ እንደሚችሉ ገምቶ ከወዲሁ ነገሮችን መከላከል፣ ደም ከተቀባን በኋላ ደመ ነፍስ ውስጥ ከገባን በኋላ ጩኸንም ተጋርለንም አናቆመውም። አቶ እስክንድር ነጋ ደግሞ በዚህ ረገድ ለየት ያለ አመለካከት አለው። ወደ ዲሞክራሲያዊ ስርዓት ናድርገው ጉዞ ህግና ስርአት ካልተገበረ ከዳር ልናደርሷቸው ነው። ስለዚህ ህግና ስርአት መኖር አለበት። ስርዓት አልበኝነት ማዕቀፍ ውስጥ ሰላማዊ የሆነ ሽግግር ሊኖር አይችልም። ይህ ምንም አያጠያይቅም። ግን ምን አይነት ነው? እንዴት ነው ህግና ስርዓት የሚከበረው? የትኞቹ ናቸው የህግና ስርዓት ጥያቄዎች፣ የትኞቹ ናቸው የፖለቲካ ጥያቄዎች የሚለው መለየት መቻል አለብን። ለምን የፖለቲካ ጥያቄዎችም በህግና ስርዓት ልመለሳቸው አችል። የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን በደንብ መለየት አለብን። ሰውን መግደል የፖለቲካ ጥያቄ አይደለም። ሰውን ማፈናቀል የፖለቲካ ጥያቄ አይደለም። ይህ የህግና ስርዓት ጥያቄ ነው። ስለዚህ በዚያ አግባብ መመለስ አለበት። አይ ሽግግር ሂደቱ በምን፣ በየትኛው መንገድ መሄድ አለበት የሚለው ግን የፖለቲካ ጥያቄ ነው። በዛ ረገድ የፖለቲካ መርዳ ያስፈልገዋል። እና በጣም ወሳኝ ነጥብ የምለው ምንድን ነው? የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን መለየት አለበት። ለቪኦኤ በሰሞነኛው ጉዳይ ላይ አስተያየታቸውን የሰጡት ሁሉም የሚስማሙበት ግን ይህን ለውጥ ወደሚቀጥለው ምዕራፍ ለማሸጋገር ሕዝብ፣ መንግሥት፣ የፖለቲካ ድርጅቶች በተለይ ደግሞ ወጣቶች በጥንቃቄና በእውቀት እንዲጓዙ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ካሊፎርኒያ የኢትዮጵያና የኤርትራ የሃይማኖት መሪዎች ሎስ አንጀለስና በአካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን የወንጌል አማኞች በጋራ ባካሄዱት የምስጋና ፕሮግራም የሁለቱ ሀገሮች ሕዝቦች ለዘመናት የቆየ አንድነታቸውን አጠናክረው እንዲቀጥሉ አሳስበዋል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ አሰናድቷል። በኢትዮጵያና በኤርትራ ሕዝቦች መካከል ስለተጀመረው አዲስ የሰላም ሂደት ባሳለፍነው ቅዳሜ በኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን ከሰባት በላይ የኢትዮጵያና የኤርትራውያን የወንጌላውያን አብያተ ክርስቲያናቶችን ጨምሮ በተሳተፉበት የጸሎትና የሰላም ጉባኤ ላይ በሁለቱም ሕዝቦች መካከል ስለተጀመረው የሰላም ሂደት ለመጸለይና ዘላቂነት ይኖረው ዘንድ ለመደገፍ በርካታ የሃይማኖቱ ምእመናን በተገኙበት በታላቅ የጸሎትና የምስጋና ስነ ስርዓት አክብረው ውሏል። የእምነት አባቶችም ባስተላለፉት መልእክት በሁለቱም ህዝቦች መካከል ከመነቃቀፍ ወደ መተቃቀፍ ከመወዳደር ይልቅ ለመተባበር በጋራ እንዲሰሩ ጥሪያቸውን አቅርቧል። ፓስተር ኃይሉ ቸርነት እባላለሁ። የመጣሁት ከኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ሎስ አንጀለስ ነው። የተለየ ጊዜ ነበረ። በኢትዮጵያና በኤርትራ መካከል የተፈጠረውን አንድነት አስመልክቶ እኛም በገባን መንገድ እግዚአብሔርን ለማመስገን በአንድነት ተሰብስበን ነበረ። ዛሬም ለምስጋና የተሰበሰብንበት አብይ አላማ እግዚአብሔር ሀገራችንን ኢትዮጵያና ኤርትራ ለማልማት ብሩህ ተስፋ እንደሰጠን አምነን ነው። የልዩነቱ ግንብ እንደፈረሰ የትብብር ድልድዩ በሚገባ ተገንብቶ እነዚህ ህዝቦች የተጠሙትን ሰላም፣ ልማትና እጅ ለእጅ ተያይዞ በፍቅር መኖር እንዲዳብር ነው። ስሜ ፓስተር ቴዎድሮስ ኃይለማርያም እባላለሁ። ከኢትዮጵያ አማኑኤል ቤተ ክርስቲያን ሎስ አንጀለስ በኢትዮጵያና በኤርትራ መካከል የተጀመረውን ግንኙነት አስመልክተን እግዚአብሔር አምላካችንን ያመሰገንበትና እንደገና ደግሞ በቀጣይነት ስራዎች እንዲሰሩ በእግዚአብሔር ፊት የጸለይንበት ዕለት ነው። እግዚአብሔር ምድራችንን ኢትዮጵያና ኤርትራን ይባርከን። በሌላ ዜና በአዲስ አበባ እና በቡራዩ በደረሱ ጉዳቶች ሀምሳ ስምንት ያህል ሰዎች መገደላቸውን፣ በርካታዎቹ መፈናቀላቸውን እና መቁሰላቸውን ዓለም አቀፉ የሰብአዊ መብት ድርጅት ይፋ አድርጓል እና እንደ አንድ የቤተ ክርስቲያን ካህን ምን ይላሉ? በደረሰው አሰቃቂ ግድያ ክስተት ዙሪያ ፓስተር ቴድሮስ ሀይልማለም በገዛ ሀገራቸው ስደተኞች መሆናቸው እጅጉን ያሳዝናል። በአሁኑ ጊዜ ያለው ዘርን ጎሳን ያማከለ መፈናቀል እና ለጥፋት እጅን ማንሳት የገዛ ወንድሙን መግደል ከኖረበት ማፈናቀል ዘመን ያመጣብን በሽታ ከመሆኑ በላይ መጥፎ ጠባሳ ትቶልን የሚያልፍ ነው እና ሁላችንም ኢትዮጵያውያን ይህንን መጥፎ እና መጥ የሆነውን ክፉ አመለካከትና ድርጊት በጋራ እንድናወግዘው በሎስ አንጀለስ የአማኑኤል ቤተ ክርስቲያን ትጠይቃለች። ከዚህም በተጨማሪ ቤተ ክርስቲያን ለተሰደዱት እግዚአብሔር በነገር ሁሉ እንዲረዳቸው፣ ለአሳዳጆችም እግዚአብሔር ልቦናና ምሕረትን እንዲሰጣቸው አጥብቃ ትጸልያለ። የሰላም ሂደቱን ለማመስገን በተጠራው ስነ ስርዓት ላይም የአምልኮ የወዳሴ ጸለውት፣ እንዲሁም የምስክርነት ቃል በተጋባዥ እንግዶች ተሰምቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አድጋው ነኝ ከሎስ አንጀልስ ካሊፎርኒያ አመሰግናለሁ። ዳንኤል ለዘገባው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ኢራቅና ሶሪያን ከአይሲስ ማለትም ራሱን እስላማዊ መንግሥት ነኝ ከሚለው ጽንፈኛ ቡድን ርዝራዦች ለማጽዳት እየተካሄደ ያለው ዘመቻ በስኬት እየተጓዘ ነው ሲሉ የጣምራ ግብረ ኃይሉ ዘመቻ ቃል አቀባይ ኮሎኔል ሻን ራያን ተናግረዋል። በኢራቅ አሉ ኮሎኔል ራያን፣ በኢራቅ በመንግስቱ የጸጥታ ኃይሎች የሚካሄዱ ዘመቻዎች ሀገሪቱን ነጻ እያወጡና ርቀው በሚገኙ በአምባር በረሃዎችና በኪርኩክ በዲያላና በሳላሂዲን ተራሮች የመሸጉ ርዝራዞችን እያሳደዱ ናቸው። አይኤስኤፍ ማለትም የኢራቅ መንግሥት የጸጥታ ኃይሎች እነዚህን ርዝራዞች እያሳደዱ ማውደም ብቻ ሳይሆን መንገዶችንና ሌሎች ተቋማትን ከጥቃት እየተከላከሉ ናቸው ብለዋል። ባለፈው ነሐሴ ወር የመጀመሪያው ሳምንት ብቻ የኢራቅ ኃይሎች በከፈቱት ዘመቻ አምሳ ተጠርጣሪ አሸባሪዎች ተይዘው ታስረዋል። አምስት መቶ የተለያዩ የጦር መሳሪያዎች ተማርከዋል ብለዋል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። በሶሪያም አሉ ኮሎኔል ራያን፣ የህብረቱ ኃይሎችና ሸሪኮቹ የዘመቻ ክበበውን ሦስተኛ ረድፍ ለመጀመር እየተዘጋጁ ነው። የዚህ ዘመቻ ዓላማም አይሲስ በኤፍራጥስ ወንዝ አካባቢ የደረሰበትን ሽንፈት ማጠናከርና ወደ ሌሎች ምሽጎቹ መግፋት ይሆናል ሲሉ አስረድተዋል። የሶሪያ ጸጥታ ኃይሎች ለዘመቻው እየተዘጋጁ ሲሆን ከሐጂን ማለትም ከአይሲስ የኤፍራጥስ ሸለቆ የመጨረሻ ምሽግ እየሸሹ በመውጣት ላይ ለሚገኙ ሲቪሎችም ጥበቃ ያደርጋል። ለማምለጥ የሚሞክሩ ተዋጊዎችንም እየያዘ በቁጥጥር ሥር ያውላል ሲሉ ኮሎኔል ሻንሮያን አብራርተዋል። በመጨረሻም በኢራቅና ሶሪያ የማረጋጋቱ ጥረት ቀጥሏል። አይሲስን ወደ ነበረበት ጠንካራ ስፍራ ያወጡ ሁኔታዎች እንዳይመለሱም ትግሉ እየተካሄደ ነው። በኢራቅ መንግሥት የሕዝቡን የኑሮ ሁኔታ ለማሻሻል እየሠራ ነው። በተለይ በውጊያው የወደሙ ተቋማትን መልሶ በመገንባቱ ረገድና የተቋረጡ የኤሌክትሪክና ውሃ አገልግሎቶችን እንደገና ለመመለስ በመመለስ ሥራ ተጠምዷል። በሶሪያም የማረጋጋቱ ጥረቶች ትኩረት ሕይወት በማትረፍ፣ የተቀበረ ፈንጂዎችን በማጽዳት፣ የውሃና መብራት አገልግሎቶችን በመመለስ ላይ ጠንክረው እየተካሄዱ ናቸው። ልና ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስና ሸሪኮቿ ቆርጠው የተነሱት አይሲስን ከኢራቅና ሶሪያ ጠራርጎ በማስወጣቱ ላይ ብቻ ሳይሆን ወደዚያ ፈጽሞ መመለስ የማይችሉበትንም መንገድ ጨርሶ በመዝጋት ይሆናል ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን ያስተናገድናችሁ ቆንጅታዬና እኔም ሰሎሞን አባተነን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም። በደህና ደሩ፣ በደህና ደሩ። ሰላም፣ ሰው ልጆች፣ ሰው ልጆች የሰው ልጆች በአለም ዙሪያ ሁሉ ሰላም ይሁን። ምድሩ ሁሉ ሰላም Ben Ben Ye Durak.